በቪክቶሪያ የሚኖሩ የኦሮሞ ማህበረሰብ አባላት ለሴቶች ያላቸውን ፍቅርና ክብር ለማሳየት ያዘጋጁት የኦሮሞ ሴቶች ቀን የስንቄ ቀን እሁድ ማርች ሶስት ቀን ሊከበር ነው። ባሎች ለሚወዷቸው ሚስቶቻቸው፣ እናቶቻቸው፣ ሴት ልጆቻቸው፣ እህቶቻቸው በሕይወት ውስጥ ለሰጧቸው ውድ ዋጋዎች ሁሉ ምስጋና ለማቅረብ በየአመቱ አንድ ቀንን ለሴቶች ከፍ ያለ ክብር በመስጠት ለማክበር ታስቦ ለመጀመሪያ ጊዜ መዘጋጀቱን አዘጋጆቹ ነግረውናል። ኦቦ አብደታ ሆማ የዝግጅቱ አዘጋጅ በኦሮሞ ሕዝብ ታሪክ ውስጥ ሴቶች ለሕብረተሰቡ እድገትና ህልውና ያደረጉትን ትልቅ አስተዋጽኦ ለማጉላት የኦሮሞ ባህልና ማንነት እስከ ዓለም አቀፍ መድረጎች ጎልተው እንዲታዩ በማድረጋቸው ሴቶች የሰላም፣ የመተሳሰብ፣ የእርቅና የፍቅር፣ የስልጣኔ ምንጮች እንደነበሩ የገዳ ሥርዓት ታሪክም ምስክር መሆኑን በመጥቀስ በዓሉን ማክበር ያስፈለገበትን ምክንያት ይጠቅሳሉ። ኦሮምቲቲ ቀን ወይም ደግሞ ኦሮሞ እናቶች ቀን፣ እናት ሆኖ እኛን አሳድገው ለዚህ ደረጃ ስላበቁን ከዛም አልፎ ባለቤቶቻችን፣ ሚስቶቻችን ሴቶች ናቸው እና ሁሉንም ነገር ችለው ልጅ ፈጥረው የኑሮን ሁሉ የሚያስፈልገውን ነገር በጋራ ተሸክመን እዚህ ደረጃ ከእግዚአብሔር እስከፈቀደልን ድረስ የምንኖር አይነት ሰዎች ያደረጉን ሴቶች ናቸው እና እነዚህ ሴቶች ምስጋና ይገባቸዋል። እርግጠኛ ነኝ ሁሉም ሰው ባለቤቱን ያመሰግናል። ማመስገን ብቻም ሳይሆን ክብርን እንደምሰጥ እርግጠኛ ነኝ ሁሉም ሰው እና አሁን ደግሞ በፓብሊክ ይህንንም እድል ያላገኘ ሰው በፓብሊክ ባለቤቱን የልጆቹን እናት የልጁን እናት የኑሮ አጋር የሆነችውን እንዲያመሰግን በታሪክም ኦሮሞን ኦሮሞ ያደረጉ ሴቶች ናቸው እና ለዛ ኦሮምቲቲ ቀን ወይም ደግሞ የኦሮሞ እናቶች ወይም ሴቶች ቀን የሚለው በእኛ በዚህ በአውስትራሊያ በመልበን ብቻ ሳይሆን በዓለም ዙራ ኦሮሞ ባለበት ሁሉ ያንን እንግዲህ በምመቸው ቀን እርግጠኛ ነኝ ለወደፊት ውስን የሆነ ሁሉም በአንድ ቀን በአመት አንድ ቀን የሚሆንበት ይሆን ይሆናል። አሁን ግን ሁሉም እንደምመቸው ያንን ምስጋና ለባለቤቱ ለሚስቱ እንደውም ለልጁ ለሂቱ እነዛ ለሩሩ ለሆኑ ካፋቸው አውጥቶ አብልቶ አጥጥቶ ያሳደጉን የምናመሰግንበት ቀን ነው ነው ዝግጅቱ በጣም ቆንጆ ነው እንግዲህ የመጀመሪያ ጊዜ ነው የነገር ብዙ እናቶች ሰምተዋል ብዙ ወንዶችም ሰምተዋል በጉዳዩ በጣም ተደስተዋል እንግዲህ የሚመጣ በሶስት የሚቀጥለው ሳምንት ማለት ነው በሶስት ዝግጅት አድርገናል ሜልበርን ውስጥ በጣም የሚያምር ይሆናል ብዬ ነው የማስበው እናቶች ወይም ሚስቶች ወይም እህቶች እርግጠኛ ነኝ እንደሚደሰቱ በዛ ጉዳይ ላይ ወንዶቹም ይደሰታሉ ብዬ ነው የማስበው ሴቶች ቤተሰብን በመንከባከብና ለውጤት በማብቃት ያላቸው ሚና፣ በትዳር ውስጥ የባሎቻቸው አጋር በመሆን በህይወት ውስጥ የሚጫወቱት ኃላፊነት ከፍተኛ ስለሆነ በህብረተሰቡ ደስታና ሐዘን ውስጥ ሁሌም ደከመኝ ሰለቸኝ ሳይሉ ዋጋ ስለሚከፍሉ ወንዶች በዓመት አንድ ጊዜ በቤታቸውና በአካባቢያቸው የሚኖሩ ሴቶችን ለማመስገን፣ ለማበረታታት፣ ለመውደድና ለማክበር በተዘጋጀው ዝግጅት ላይ በኦሮሞ የባህል አልባሳት በመድመቅ በዝግጅቱ ላይ እንዲካፈሉ በባለሙያው ቁቤ የባህሉ አዘጋጅ መልእክታቸውን ያስተላልፋሉ። በባህላችን ሴቶች ትልቅ ቦታ አላቸው። በህብረተሰብ ውስጥ ደግሞ እንደሚታወቀው የጀርባ አጥንት ናቸው። ስለዚህ በችግር ቀን፣ በደስታ ቀን፣ በማንኛውም ጊዜና ቦታ ለህብረተሰቡ ትልቅ አገልግሎት የሚሰጡ ትልቁን ሚና በሰው ኑሮ ውስጥ ትልቁን ሚና የሚጫወቱ በመሆናቸው ይህንኑ ሰበብን በማድረግ ልናመሰግናቸው፣ ልናከብራቸው ነው ያዘጋጀነው። በዝግጅቱ ላይ የተለያዩ ፕሮግራሞች ተይዘዋል። ዋናው ልናመሰግናቸው ያላቸውን ሚና ልንዲገጽ ከጎናችሁንን ለማለት ምንም ይደረግ ምንም ያለነሱ ሊሆን ምንም ነገር ሊሆን የማይችል ለመግለጽ የተለያየ ዝግጅት አድርገናል። ለምሳሌ በህብረተሰቡ ውስጥ ምንድን ነው ሚናቸው? ጥንት በባህል ውስጥ በኦሮሞ ባህል ውስጥ በገዳ ውስጥ ምን ምን ምን አይነት ሚና ሲጫወቱ ነበሩ፣ አባቶቻችን፣ አያቶቻችን፣ ሴቶች አያቶቻችን፣ ቅድማያቶቻችን ማለት ነው። ይሄን ሁሉ በውይይት መልክ ለዚህ ተሰጥቶ ያላቸው ሰዎች ተመርጠው ንግግር ያደርጋሉ። የዛፍ አበቦች የሚያብቡበት የጸደይ ጊዜ ላይ ዝግጅቱ መደረጉ የዛፍ አበቦች ማበብ የውበትና የፍቅር ምልክት ነው የሚሉት አዘጋጆቹ፣ ቤርሳይድ ፓርክ ሎዳን ዲኖክሮድ ከ11 ሰዓት ጀምሮ የተለያዩ ዝግጅቶችን የተካተቱበት ሴቶች የሚመሰገኑበት ቀን ላይ ማህበረሰቡ እንዲገኝ ጥሪያቸውን አቅርበዋል። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ።